SBS Radio <the> የራስን ሕይወት በራስ እጅ ማጥፋት ነው። ለወጣቶች ምክረ ሐሳብ ለጋሽ ድርጅቶች የወጣቶች ስጋት ሳይዘገይ ከወዲሁ መላ እንዲበጅለት ለዓለም አቀፍ ምክረ ሐሳብ ለጋሾች ጥሪ እያቀረቡ ነው። የሰባ ሁለት ዓመቷ ሜሪ ማርቲን ቀደም ሲል አዋላጅ ኋላም ጡረታ እስከወጡ ድረስ ሲድኒ ውስጥ ነርስ ሆነው ሰርተዋል። አብዛኛውን የሕይወት ዘመናቸውን ከሕፃናትና ታዳጊ ወጣቶች ጋር በመስራት በማሳለፋቸው ስለ ታዳጊ ወጣቶች ግሩም የሆነ ግንዛቤ እንዳላቸው ያስቡ ነበር። ይሁንና አትራፊ ላልሆነው ድርጅት ራይዝ በሁለተኛ ደረጃ ትምህርት ቤት ተማሪዎች ምክረ ሐሳብ ለጋሽነት የበጎ ፈቃድ አስተዋጽኦ ሲያበረክቱ ግና የዛሬ ዘመን ወጣቶች ገጥሟቸው ያሉት እክሎች እሳቸው ከገምቱት የተለየ ሆኖባቸዋል። ሬይዝ የተመሠረተው በቪኪ ኮንዶን ሲሆን ለምሥረታውም ምክንያት የሆናቸው አንድ የቤተሰባቸው ወዳጅ የሆነ የአሥራ አራት ዓመት ልጅ የራሱን ሕይወት በራሱ ማጥፋት ነው። ሬይዝ በቅርቡ ይፋ ባደረገው አንድ ጥናት መሠረት ከሦስት ወጣቶች አንድ ወጣት ደስታ አልባ ነው። ለትምህርት ቤታቸው አማካሪ ችግራቸውን ለመግለጽ የሚሹት አንድ ሦስተኛዎቹ ብቻ ስለ መሆናቸው ቪኪ ኮንዶን ሲናገሩ አክሴስ ለቴክኖሎጂ ቅርበት አላቸው ማለት በአብዛኛው እርስ በርሳቸው ይነጻጸራሉ ማለት ነው። ይህም በራስ መተማመናቸውን ይፈትነዋል። የተክለ ሰውነት ገጽታ፣ ጭንቀትና ጥበት ማስረጃዎች ናቸው። ወጣቶቻችን ወላጆቻቸውና አስተማሪዎቻቸው ያልሆኑ አዋቂ ሰዎች ላይ አመኔታ አሳድረው መናገሩ ትሩፋት ያስገኝላቸዋል ብለዋል። ከ2 ሺህ በላይ የሆኑ የማኅበረሰብ ምክረ ሐሳብ ለጋሾች በመላው አውስትሬሊያ በራይዝ በኩል በየሳምንቱ ለታዳጊ ወጣቶች የሁለት ሰዓታት ምክረ ሐሳብ ልገሳ ግልጋሎት ይሰጣሉ። ማርቲን አክለውም ትችት ሰንዛሪ ያልሆነና ምስጢር ጠባቂ የሆነ ምክረ ሐሳብ ልገሳ ታዳጊ ወጣቶቹን ለቤተሰብ መንገር የማይፈቅዷቸውን ችግሮቻቸውን እንዲያካፍሉ እንደሚያደርጋቸው ጠቁመዋል። በሌላም በኩል በምዕራብ አውስትሬሊያ፣ ቪክቶሪያና በከፊል ኒው ሳውዝ ዌልስ የምግባረ ሰናይ ድርጅቱ ኢድ ኮኔክት ዝቅተኛ ኑሮ ላላቸውና ለአደጋ ለተጋለጡ ወጣቶች ዕድሜያቸው ከ55 ዓመታት በላይ በሆኑ የምክር ሐሳብ ልገስ አገልግሎት እንደሚሰጥ ዋና ሥራ አስፈጻሚ ጄሪክ ላይ ይገልጣሉ። ከኢድ ኮኔክት ምክረ ሐሳብ ለጋሾች አንዱ የቀድሞው መሐንዲስ ኤልን በርናይ ናቸው። ጥሮታ ከወጡ ከሰባት ዓመታት በላይ ሆናቸዋል። ወጣቶች ከትምህርት ቤት የማያገኙትን አስመስጋኝነትና በተመስጦ ራስን ወደ ውስጥ ወጣቶች ከትምህርት ቤት የማያገኙትን አመስጋኝነትንና በተመስጦ ራስን ወደ ውስጥ የመመልከት ችሎታዎችን በማጋራት ታዳጊ ወጣቶች ስለ ሕይወት አዎንታዊ የሆነ አተያይ እንዲኖራቸው እያገዙ ነው። የራሳቸውን ትውልድ ከአሁኖቹ ታዳጊ ወጣቶች ጋር አነጻጽረው ሲናገሩም እያንዳንዱ ትውልድ የራሱ የሆነ ተግዳሮቶች አለው። የእኔ ትውልድ የሶቪየት ጦርነት ገጥሞታል። እስካሁንም ድረስ በጣሙን ጥብቅ ኅብረተሰብ ነው። የአሁኑ ጊዜ ወጣቶች ስልክና ኮምፒውተር የመሳሰሉ ዘመናዊ ቁሳቁሶች አሏቸው። ብዙዎቹ በብዛት ጊዜያቸውን የሚያሳልፉት የኦንላይን ጨዋታዎችን በመጫወት ነው። በመሠረቱ ሁላችንም በራስ መታመንን ለመገንባት ችግሮች አሉን ብለዋል። ሜሪ ማርቲን ከራሳቸው ተሞክሮ በመነሳት ለልጅ ልጆቻቸው መልካም አያት ለመሆን መብቃታቸውን ገልጠው ባለፉት ስድስት ዓመታት በምክረ ሐሳብ ለጋሽነት ግልጋሎታቸው ያዩት ለውጥ ገና ልባቸውን የነካ መሆኑን ሲናገሩ ልጆቹ ሲለወጡ ማየት ይቻላል። ለመጀመሪያ ጊዜ ሳገኛቸው ጭንቅላታቸውን በራስ መከለያ ሸፍነው፣ ወይም ጸጉራቸው ፊታቸውን ሸፍኖት ወይም ጸጉራቸው ፊታቸውን ሸፍኖት መሬት መሬት ሲመለከቱ ነው። የምክረ ሐሳብ ልገሳ ማብቂያ ላይ ግና ገጽታቸው ይለወጣል። የራስ መከለያው ተገፎ፣ ጸጉራቸው ወደኋላ ተመልሶ፣ ከሰዎች ጋር ይነጋገራሉ በማለት የምክር ሀሳብ ልገሳን ትሩፋት አጎልተው ይገልጣሉ። ታዳጊ ወጣቶችን በማኅበራዊ ሚዲያ የሚገጥማቸውን ተግዳሮቶች አስመልክቶ በተከታታይ የሚታየው ዘ ሃንቲንግ ድራማ ክፍል አራትን በኤስቤስ ኦንዴማንድ መመልከት እንዲሁም የኢሴፍቲ ድረገጽን መጎብኘት ይችላሉ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ ላይክ ስ ኦን ፌስቡክ ኦር ፎሎው ስ ኦን ትዊተር።